ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። በ19 በ22 እና በ25 ሜትር ባንድ እንዲሁም በናይር ሰዓት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የዛሬ ማክሰኞ ጥቅምት ስምንት 2009 ዓመተ ምህረት ዝግጅታችንን ተጀመረ። ጤና ይስጥልን፣ እንደምን አመሻችሁ፣ እንደምናመሻችሁ የምሽቱ አስተናጋጆቻችሁ ቆንጅትና አዲሱ አበበ ነን። ተቃዋሚ ፓርቲዎች ስለ አስቸኳይ ጊዜ አዋጁ አስተያየታቸውን ሰጥተዋል። የሀገሪቷ ጉዳይ እኮ በአንድ ጊዜ የተፈጠረ ችግር አይደለም። በአንድ ጊዜ በልዩ ምክንያት ከቁጥጥራችን ውጭ የሆነ ነገር መጥቶ አገሪቷን ለአስቸኳይ ጊዜ አዋጅ የሚያመጣ ነገር አይደለም። በአዋጁ ላይ ዝርዝር ነገሩን አይጠን አቋም ለመያዝ ነው የፈለግ ነው። እየተነጋገርን ነው። ዝርዝሩን አውጥተዋል እያየ ነው ነው የድርጅት አቋም አድርገን ለማውጣት ነው የፈለግ ነው። እንደ መንግስት በሁለት መንገድ ሊጠቀም በቻል እንደ ፓርቲም ልዩ ፓርቲ አንዱን በኢትዮጵያ እየታያለው የተ እንቅስቃሴዎችን መግታት ይጠቅመኛል ብሎ ይሆናል። ሁለተኛው ደግሞ እንደ ድርጅትም የውስጥ ሽኩቻ፣ የስልጣን ሽኩቻ ያለውን ለመምታት እንዲጠቀምበት ይችላል። እንደ ፓርቲ የሶስት ተቃዋሚ ፓርቲ መሪዎች ናቸው የተሰሙት። በመጀመሪያ የሰማያዊ ፓርቲው አቶ ይልቃል ጌትነት ቀጥለው የመኢአድ ምክትል ፕሬዝዳንት አቶ ሙልጌት አበበ እና አሁን መጨረሻ ላይ ያዳመጣችኋቸው የአረና ትግራይ የህዝብ ግንኙነት ኃላፊ አቶ አንዶም ገረስላሴ ድምፅ ነው። በሁለተኛው አጋማሽም እንዲሁ በአዋጁና በአፈጻጸሙ መመሪያ ዙሪያ ከትናንት የቀጠለ ውይይት ይቀርባል። ሌሎችም ዘገባዎችና ውይይቶች ይኖሩናል። ብርሃን ኃይሉ ፕሮግራሙን ትመራለች። አሁን ወደ ዓለም ዜና እናልፋለን። ኬንያ የ25 ዓመት ዕድሜ ያለውንና ወደ 300,000 ስደተኞች የሚያስተናግደውን የዳዳብን መጠለያ ካምፕ በዓመቱ መጨረሻ ላይ ለመዝጋት እያቀደች መሆኗ ተሰምቷል። ኬንያ ለዚህ እቅዷ ከሰጠቻቸው ምክንያቶች አንዱ የኢኮኖሚ ጫና ሲሆን፣ ሌላው ደግሞ መጠለያ ጣቢያው የአልሸባብ ነውጠኞች የሚመለመሉበት ቦታ እንዳይሆን ስጋት ስላላት መሆኑ ታውቋል። መጠለያው ጣቢያ ሊዘጋ የመሆኑ እቅድ ይፋ የሆነው ቀደም ሲል የጤና አገልግሎቱና የምግብ ራሽኑ ቀንሶ ከታየ በኋላ ነው። ለመጠለያ ጣቢያው የምግብ አቅርቦት ያደርጉ የነበሩ ነጋዴዎችም ካቋረጡ ሰነባብተዋል ተብሏል። የመጠለያ ጣቢያው መዘጋት እንደ 28 ዓመቷ ኑርቶ አህመድ አብዱላሂ ለመሰሉት ስደተኞች አስተማማኝና ምርጫቸው ወዳልሆነ አገር የመመለስን መጥፎ ምርጫ እንዲጋፈጡ የሚያደርግ እንደሆነ ተመልክቷል። እንደ አብዱላሂ ኬንያ ውስጥ ከለላ አግኝተው ይኖሩ የነበሩ በአስር ሺዎች ከሚቆጠሩ የሶማሊያ ዜጎች ወደ አገራቸው ለመመለስ የተዘጋጁት ያለ ፍላጎታቸው በመሆኑ የኬንያን መንግስት ይወነጅላሉ። በዲሞክራሲያዊት ኮንጎ ሪፐብሊክ ብሔራዊ ውይይት ላይ የሚሳተፉ የፖለቲካ ፓርቲዎች ምርጫዎቹ በሁለት ዓመት ገደማ ዘግተው እንደ አውሮፓ አቆጣጠር በሚያዚያ 2018 ዓ ም እንዲካሄዱ ስምምነት ማጽደቃቸው ተገለጠ። በስምምነቱ መሠረት ለሽግግሩ ወቅት አገሪቱ በስልጣን ክፍፍል አስተዳደር እየተመራች ትቆያለች። ኤሚሊ ላብ ከኪንሻሳ ያጠናቀረችውን ዘገባ ቆንጅታ ሶስት መቶዎቹ የብሔራዊ ውይይቱ ተካፋዮች ለወራት የዘለቀውን የፖለቲካ ቀውስ ለማክተም የታለመው ስምምነት ላይ የደረሱት ከአንድ ወር ተኩል በላይ የፈጀ ውይይት ካደረጉ በኋላ ነው። የምርጫ ኮሚሽኑ በመጪው ኅዳር ወር ምርጫውን ለማካሄድ ፈጽሞ ዝግጁ አለመሆኑን ካስታወቀ ቆይቷል። ቀጣዩ ፕሬዚደንታዊ ምርጫ የሚካሄድበትን ቀን እንደ ኤሮፓውያን አቆጣጠር ሚያዝያ 29 2018 እንዲሆን ነው የወሰን ነው። የሽግግሩ ወቅት ሲያበቃ የፖለቲካ ለውጥ ይኖራል ወይ ለሚለው ጥያቄ መልሱ አዎ ነው። አዲስ ህገ መንግስት ይወጣል። አሁን ያለው ህገ መንግስትስ በሽግግሩ ወቅት ይሻሻላል? መልሱ አይደረግም ነው ብለዋል ከሸምጋዮቹ አንዱ ቪታሊ ካሜሬ። ዋናው የተቃዋሚ ህብረት በአገር አቀፉ ንግግር አልተካፈለም። ፕሬዚደንቱን ጆሴፍ ካቢላንም ለ15 ዓመታት የዘለቀውን የስልጣን ዘመናቸውን በህገወጥ መንገድ ሊያራዝሙ እየሞከሩ ናቸው ብሎ ወንጅሏቸዋል። በዋና ከተማዋ በኪንሻሳ ከአንድ ወር በፊት በተቃውሞ እንቅስቃሴዎች ወቅት በተፈጠረ ብጥብጥ ቢያንስ ሀምሳ ስድስት ሰዎች ተገድለዋል፣ በርካታ የፖለቲካ ፓርቲዎች ቢሮዎች ተቃጥለዋል። አሁን በተደረሰው ስምምነት መሰረት ካቢላ የሚቀጥለው ምርጫ እስከሚካሄድ ድረስ ስልጣን ላይ ይቆያሉ። ነገር ግን ብቻቸውን ሳይሆን የተቃዋሚ ፓርቲ መሪ የሆኑ ሰው ጠቅላይ ሚኒስትርነቱን ይይዛሉ። የገዢው ፓርቲ ዋና ጸሐፊ እንደሚሉት ስምምነቱ፣ ለሁሉም የፖለቲካ ፓርቲዎች በውይይቱ ያልተካፈሉትንም ጭምር የሚያቅፍ ነው የሚሆነው። ትልቁን ተቃዋሚ ቡድን ራሴም ብሌማ የሚባለውንም ጭምር ማለት ነው። እነሱ ደግሞ ይበልጡን አሳታፊ መድረክ እንዲከፈት እየጠየቁ ናቸው። የተካሄደው ውይይት የህዝብ ተወካይ ሸንጎ ወይም ፓርላማ አይደለም። ሕገ መንግስቱን የሚጥስ ውሳኔ እንዲያሳልፉ ማን ስልጣን ሰጣቸው ብለዋል የፓርቲው መሪ ፍራንክ ዲዮንግ። እናም ራሴምብሌማ ለነገረቡ አገር አቀፍ የስራ ማቆም አድማ እንዲመታ ጠርቷል። ፕሬዚደንት ካቢላ የስልጣን ዘመናቸው ታኅሳስ 19 ቀን ነው የሚያበቃው። ያለባቸው መውረድ ብቻ ነው እያለ ነው ራሴምብሌማ። የሩሲያና የፕሬዝዳንት በሽር አልአሳድ ኃይሎች በሶሪያዋ ሰሜናዊ ከተማ አሌፖ ላይ የሚያደርጉትን የቦምብ ድብደባ ማቆማቸውን የሩሲያው መከላከያ ሚኒስትር አስታወቁ። ይህም ለሐሙስ ከታቀደው የሰብአዊ እርዳታ ማቅረቢያ ቀን ስምንት ሰዓት አስቀድሞ የአየር ጥቃቱን ለማቆም ስምምነት በመኖሩ ነው ተብሏል። በስምምነቱ መሠረት የአየር ጥቃቱ በአገሬው አቆጣጠር ዛሬ ማክሰኞ ከጠዋቱ አራት ሰዓት ላይ መቆሙን በቴሌቪዥን ይፋ ያደረጉት የሩሲያው መከላከያ ሚኒስትር ሰርጌ ሻይጉ ናቸው። በዚሁ መሰረት ሐሙስ እለት ጥቃቱ ሲቆም ሲቪሎችና በውጊያው የቆሰሉ ሰዎች ከሽምቅ ተዋጊዎቹ መካከልም መውጣት የሚፈልጉ ጦርነት የሚካሄድበትን ከተማ እየለቀቁ ለመውጣት እድል ያገኛሉ ማለት ነው። ዩናይትድ ስቴትስና የአውሮፓ ሀገሮች ሞስኮንና ሩሲያን አሌፖ ውስጥ ህዝባዊ ፍጅት ፈጽመዋል በማለት ይከሷቸዋል። የሩሲያ ባለስልጣናት ግን ክሱን እንዳስተባበሉም አይዘነጋም። የኢራቅና የኩርድ ኃይሎች የሞሱልን ከተማ እስላማዊ መንግስት ነኝ ከሚለው ነውጠኛ ቡድን ለማስለቀቅ በጀመሩት ጥረት ከአስራ ሁለት መንደሮች በላይ መቆጣጠራቸውን አስታውቀዋል። ሲጠበቅ የቆየውና በዩናይትድ ስቴትስ መራሹ ኃይል የሚታገዘው የአየር ጥቃት ዛሬ ማክሰኞ ሁለተኛ ቀኑን ይዟል። በጥቃቱ ከሱኒ ነገድ የተውጣጡ ኃይሎችንና የሺያ ነውጠኞችንም እንዳካተተ ታውቋል። የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ ዛሬ ዋሽንግተን ውስጥ ሲናገሩ የሞሱል ጦርነት ቀላል እንደማይሆን አመልክተው አይሲስ ግን ይሸነፋል ብለዋል። በትናንቱ ውጊያ ጣምራው ጦር ወደ ሁለት መቶ መንደሮችን የተቆጣጠረ ሲሆን መቆጣጠሩን የኩርዱ ፕሬዝደንት ማሱድ ባርዛኒ መነገራቸው አይዘነጋም። በዩናይትድ ስቴትስ ፕሬዚዳንታዊ ምርጫ የሚወዳደሩት ዲሞክራቷ ሂላሪ ክሊንተንና ሪፐብሊካዊ ዶናልድ ትራምፕ ነገ ረቡዕ በላስ ቬጋስ ኔቫዳ ሶስተኛውንና የመጨረሻውን ፕሬዝዳንታዊ ክርክር ለማካሄድ እየተዘጋጁ ነው። በድምፅ መለኪያ አህዞች መሰረት ክሊንተን ትራምፕን እየመሩ ነው። ፕሬዝዳንታዊ ምርጫውን ለማካሄድ ከሶስት ሳምንታት ያነሰ ጊዜ በቀረበት በአሁኑ ወቅት ትራምፕ የምርጫ ሂደቱን አቅጣጫ ለማስቀየር ያላቸው የመጨረሻው ዕድል የነገው ክርክር ሊሆን እንደሚችል ዘገባዎች ያመለክታሉ። ወደ ኋላ ላይ መጽሔት ዘገባ ይኖረዋል። ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። ከዊኪሊክስ የኢንተርኔት አገልግሎት መዘጋት ጋር ምንም አይነት ሚና እንደሌለው የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር አስታውቋል። የዊኪሊክስን መስራች ጁሊያን አሳንጅን በሚመለከት ያለን የብዙ ጊዜ ስጋት እንደተጠበቀ ሆኖ የእርሱን የኢንተርኔት አገልግሎት ለመዝጋት ግን የውጭ ጉዳይ ሚኒስትር ኬሪ የሚሆኑ መስሪያ ቤታቸው ምንም አይነት ሚና እንዳልተጫወቱ ቃል አቀባዩ ጆን ኬርቢ አስታውቀዋል። ይህንን ጉዳይ በሚመለከት የውጭ ጉዳይ ሚኒስትር ጆን ኬሪ ከኤኳዶር ባለስልጣናት ጋር ተወያይተዋል የሚለውም ዜና መሰረተ ቢስ ነው አራት ነጥብ በማለት ቃል አቀባዩ አክለው አስታውቀዋል። ዊኪሊክስ ባለፈው ሰኞ የአሳንጅን የኢንተርኔት አገልግሎት ሆን ብሎ በሀገሩ መንግስት መቋረጡን ጠቅሶ ነበር። እንዳይታሰር የሰጋው ይህ ሰው በአሁኑ ወቅት እንደ ኤሮፓውያን አቆጣጠር ከ2012 ዓ ም ያነሳ በኤኳዶር ኤምባሲ እየተቀመጠ መሆኑ ይታወቃል። የዩናይትድ ስቴትሱ ፕሬዚዳንት ባራክ ኦባማ የኢጣሊያውን ጠቅላይ ሚኒስትር ማቲዮ ሬንዚን ዛሬ በዋይት ሀውስ ተቀብለው ያነጋግራሉ። የጣሊያው ጠቅላይ ሚኒስትር የዋይት ሀውስ ጉብኝት በፕሬዝዳንት ኦባማ የስልጣን ዘመን የመጨረሻ ኦፊሴላዊ ጉብኝት መሆኑ ነው። በነገራችን ላይ በአሁኑ ሰዓት ፕሬዚዳንቱ ጠቅላይ ሚኒስትሩን ተቀብለው ማነጋገራቸው ይታወቃል። በኋይት ሀውስ የተለመደ መስተንግዶ መሰረት የኢጣሊያው ጠቅላይ ሚኒስትር እና ባለቤታቸው የተጋበዙ ኢጣሊያ አሜሪካውያን በተገኙበት በቤተ መንግስቱ መናፈሻ የክብር ወታደራዊ አቀባበል ተደርጎላቸዋል። በዚህ ወቅት ሁለቱም ባደረጉት ንግግር ለየአገሮቻቸው እድገትና ለህዝቦቻቸው ሰላም ላደረጉት አስተዋጽኦ እርስ በእርሳቸው ተመሰጋግ ተመሰጋግነዋል። ዜናው አበቃ። አድማጮች ይህ ከአሜሪካ ድምጽ ራዲዮ ጣቢያ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የማክሰኞ ምሽት የአማርኛ ፕሮግራም ነው። የምናስተናግዳችሁ ቆንጅ ይታየና አዲሱ አበበን የመን የሚበዙት ኢትዮጵያውያን ፍልሰተኞችን ወደ ጅቡቲ እየመለሰች መሆኗ፣ አፍሪቃ ቀንድ ዙሪያ የደቀነው ችግር የአፍሪካ የአየር ንብረትን ጉዳይ የተመለከተ ዘገባ እንዲሁም የዩናይትድ ስቴትስ ፕሬዝደንታዊ እጩ ተፎካካሪዎች ነገ የሚያካሂዱት የመጨረሻ ክርክር የምሽቱ ዘገባዎቻችን ትኩረቶች ናቸው። ወደዚያ ከማለፋችን በፊት ግን ከ2010 ጀምሮ ግን በተለይ ደግሞ ከ2015 የመጨረሻው ምርጫ ማለት ነው፣ እንደ አውሮፓ አቆጣጠር፣ ኢህአዴግ እና አጋሮቹ የፓርላማውን መቶ ፐርሰንት ከተቆጣጠሩ ወዲህ በአገሪቱ ላይ ደግሞ ሌሎች የፖለቲካዊ ምህዳሩን የሚያጠቡ ወይም የሚዘጉ ህግጋት፣ እንደ ጸረ ሽብርተኛ ህግ፣ የፖለቲካ ፓርቲዎች ህግ፣ የፕሬስ ነጻነት ህግ፣ የበጎ አድራጎት ድርጅቶች ህግ፣ እነዚህ ሁሉ ከወጡ ጊዜ ጀምሮ ህዝብ ድምጽ አጣ። ድምፅ አልባነት የፖለቲካ ተስፋ ቢስነት ራሱን የሚገልጽበት ቦታና ምህዳር የማጣት ስሜት አንድ ላይ ተጠቃሎ መታብ ዶክተር ጸጋዬ አራርሳን ድምፅ ነው የሰማ ነው። የህግ ባለሙያና ተመራማሪ ናቸው። በአስቸኳይ ጊዜ አዋጁና በአፈጻጸሙ ዙሪያ ትናንትና የተጀመረው ውይይት ዛሬ ይቀጥላል። ስለ ፌዴራሊዝም በኢትዮጵያ በሚል ርዕስ የተካሄደ ውይይት የመጨረሻ ክፍልም ለሁለተኛው አጋማሽ ይዘናል። አሁን ወደ ምሽቱ አብይ ርዕስ እናልፋለን። የመንና ጅቡቲ ውስጥ የተቀሰቀሰው የስደተኛና የፍልሰተኞች ቀውስ በአፍሪካ ቀንድ ዙሪያ ከባድ አንድምታ እየፈጠረ ነው ሲል ዓለም አቀፍ የፍልሰተኞች ድርጅት አይኦኤም አስጠንቅቋል። ሊሳ ሽላይን ለቪኦኤ የዘገበችውን ነው። ታዲያ አሁን ቀደም ሲል ቆንጂት የጀመረችውን ያሰማችን። እንደጀመርሽ በዛው ቀጤ። በየወሩ ቁጥራቸው አስር ሺህ የሚደርስ ፍልሰተኞች የሚበዙት ኢትዮጵያውያን የሆኑ በከባድ ሐሩር በሚንገበገበው በረሃ ረጅም ጉዞ ኳት ነው ጅቡቲ ይደርሳሉ። ከዚያም ስራ ፍለጋ በግጭት በምትታመሰው የመን አድርገው ወደ ሳውዲ አረቢያ ያመራሉ። የሚበዙት ወጣት ወንዶች መሆናቸውን አይኦኤም ይናገራል። ወደ 30 ከመቶ ብቻቸውን ያሉ ልጆች ናቸው። የ11 ዓመት ልጆችም አሉባቸው። ሴቶችና ህጻናት ደግሞ በጣም ጥቂት መሆናቸውን ነው አይኦኤም የገለጸው። ጄፍሪ ላቦዊትስ የምስራቅ አፍሪቃና የአፍሪካ ቀንድ የአይኦኤም ስራ አስኪያጅ ናቸው። ከጅቡቲ ኦቤክ ከተማ በቴሌፎን በሰጡት ቃል እንዳሉት ብዙ ሴቶች የማይታዩበት ምክንያቱ በድብቅ አሸጋጋሪዎቹ ሴቶቹን በመኪና እየጫኑ በቤት ሰራተኝነት ሊያስቀጥሩ ወደ ሳኡዲ ስለሚያግዟቸው ነው። ይበልጡን በድብቅና በተደራጀ መንገድ እያካሄዱት ነው። የማናያቸው በዚያ ምክንያት ነው። በዚያው መጠን ደግሞ ደህንነታቸውን በተመለከተ ምን እየተፈጸመ እንደሆነ አንዳችም የምናውቀው ነገር የለም። የመን ኢትዮጵያውያኑን ፍልሰተኞች በቅርቡ ወደ ጅቡቲ በግድ መመለስ ጀምራለች። በጥቂት ጊዜ ውስጥ ብዙ ሺዎቹን ሳታባርር አትቀርም። እንደ ጅቡቲ ላለ ትንሽ ሀገር ይህ በጣም አሳሳቢ እንደሚሆን ነው ላቮዊትስ የሚናገሩት። የመንም በአሁኑ ወቅት የምናየው በመንግስት ቁጥጥር ስር ባሉት አካባቢዎች በስር ላይ ላሉ አራት ሺህ የሚሆኑ ሰዎች በአስቸኳይ ምግብና ሌላ እርዳታ እንድናቀርብ እየጠየቁን ነው። በህብረቱ ኃይሎች እጅ ባሉት አካባቢዎች ደግሞ እንደምንሰማው ለማባረር ያዘጋጇቸው ብዙ ሺህ ሰዎች ሳይኖሩ አይቀሩም፣ አናውቅም። አይኦኤም እንዲህ በገዘፈ አሃዝ መጥቶ የሚፈሰውን ፍልሰተኛ ለማስተናገድ አቅም አይኖረውም ያሉት ሚስተር ላቦዊትስ ድርጅታቸው የሚያካሂደው የፍልሰተኛ ማሸጋገሪያ ማዕከል ኦቦክ ላይ ከጅቡቲ አገር አስተዳደር ሚኒስቴር ጋር ሆኖ በአንድ ጊዜ ግፋ ቢል አንድ መቶ ተመላሾችን ማስተናገድ ቢችል ነው ብለዋል። በአሁኑ ጊዜ ማዕከሉ ከስድስት መቶ እስከ ሰባት መቶ የሚደርሱ የሚሄዱበት ያጡ ኢትዮጵያውያንን እንዳስጠለለም ተናግረዋል። ሀገሪቱ በቅርቡ ብዛት ያለው ፍልሰተኛ ተዘርግፎባት ከባድ ሰብአዊ ቀውስ ውስጥ ልትወድቅ እንደምትችል የአይኦኤም ባለስልጣን ተናግረዋል። ይባስ ብሎ ደግሞ ኢትዮጵያውያኑ ፍልሰተኞች አብዛኞቹ የመታወቂያ ሰነድ ስለሌላቸው ና ድርጅቱም ገንዘብ ስለሌለው በፈቃደኝነት የመመለሱ መርሃ ግብሩ በአመዛኙ ተቋርጧል ለማለት ይቻላል ብለዋል የአይኦኤሙ የምስራቅና የአፍሪካ ቀንድ ኃላፊ። እናመሰግናለን ቆንጅት። በነገራችን ላይ አድማጮች፣ ከቆንጅት ቀደም ብሎ የዕለቱ አብይ ርዕስ እንደነበረ ማስታወስ እንወዳለን። እየተዘጋጀ ነው፣ እንደደረሰ እናቀርባለን። የዕለቱ አብይ ርዕስ ግን በኢትዮጵያ ላይ የታወጀው የአስቸኳይ ጊዜ ሁኔታ አላስፈላጊና ገዢው ፓርቲ በብዙ ዓመታት ውስጥ የፈጠራቸው በውስጡም የተፈጠሩትን ችግሮች ለማስታወስ እንደ ዘዴ እየተጠቀመበት ወይም ለማስታገስ እንደ ዘዴ የተጠቀመበት ነው እያሉ ናቸው የሰማያዊ ፓርቲ የመኢያድና የአረና ትግራይ መሪዎች። ዝግጅቱ እንደደረሰ እናቀርባለን። ወደ ተከታዩ ዘገባ እንወሰዳችሁ። በዩናይትድ ስቴትስ ለፕሬዚዳንትነት የሚወዳደሩት ዲሞክራቷ ሂለሪ ክሊንተንና ሪፑብሊካዊ ዶናልድ ትራምፕ ነገ በላስ ቬጋስ ኔቫዳ ሶስተኛውንና የመጨረሻውን ፕሬዚዳንታዊ ክርክር ለማካሄድ ዝግጅት ላይ ናቸው። በድምፅ መለኪያ አዞች መሰረት ክሊንተን ትራምፕን እየመሩ ነው። ፕሬዚዳንታዊ ምርጫ ለማካሄድ ከሶስት ሳምንታት ያነሰ ጊዜ በቀረበት በአሁኑ ወቅት ትራምፕ የምርጫ ሂደቱን አቅጣጫ ለማስቀየር ያላቸው የመጨረሻ እድል የነገ ክርክር ነው። የአሜሪካ ድምጽ ራዲዮ ብሔራዊ ዘጋቢ ጂም መሎን ያጠናቀረው ዘገባ አለ። አዳነች ፍሳዬ ታቀርባለች። ሂለሪ ክሊንተን ዶናልድ ትራምፕን በአማካኝ በስድስት ከመቶ እየቀደሙ ባሉበት በአሁኑ ወቅት ነገ የሚካሄደው የመጨረሻ ክርክር ለዶናልድ ትራምፕ ወሳኝ ይሆናል። ትራምፕ የክሊንተንን የፖለቲካ መሠረትንና ወገንነት የወሰደ ያሉትን ሚዲያ እየታገልን ነው ሲሉ ለደጋፊዎቻቸው ማስጠንቀቁን ቀጥለዋል። የተጭበረበረ ስርዓት ነው፣ ይሁንና እንደዛ እንዲሆን ደግሞ አንፈቅድም። አንዳንድ የትራምፕ ደጋፊዎች ሳይቀሩ ይህን አባባላቸውን ተቃውመዋል። ትራምፕ ሳንፈልግ በግዴታ ስመውናል፣ ነካክተውናል ሲሉ የተናገሩትን በርካታ ሴቶች ማጥላላቱንና መካዱን ቀጥለዋል። ይህ ሚዲያና ሀገራችንን ለመቆጣጠር ሲል የክሊንተን የምርጫ ዘመቻ የሚገፋው ውሸት ነው። ሙሉ በሙሉ ፈጠራና ውሸት ነው። ሂለሪ ክሊንተን በበኩላቸው ለነገው ፕሬዚዳንታዊ ክርክር ሲዘጋጁ ቆይተዋል። የኢሜይል አያያዛቸውን በሚመለከት ማከራከሩ የቀጠለ ቢሆንም የምርጫ ዘመቻቸው በቁም ነገር ላይ እንዲያተኩር ለማድረግ እየሞከሩ ነው። በቅድሚያ ኢኮኖሚው በከፍተኛ ደረጃ ላይ ላሉት ብቻ ሳይሆን ለሁሉም ሰዎች የሚሰራ እንዲሆን ማድረግ አለብን። ፕሬዚደንት ባራክ ኦባማና ቀዳማዊት እመቤት ባለቤታቸው ሚሼል ኦባማ ክሊንተንን የመደገፍ ዘመቻ እያካሄዱ ናቸው። ትራምፕ በሴቶች ላይ ስድነትንና ጋጠወጥነትን የተላበሰ አመለካከት እንዳላቸው የሚያመለክተውን በቅርቡ በቪዲዮ የተሰማውን አባባላቸውን በሚመለከት ሚሼል ኦባማ ጸያፍነቱን በመግለጽ ተናግረዋል። ይህ ትልቅ ኃይል ያላቸው ሰው በግልጽና በነፃነት ስለ ወሲባዊ መዳፈር የተናገሩት ነገር ነው። ትራምፕ በቪዲዮ የተናገሩት ነገር ከተሰማ በኋላና በርካታ ሴቶች በግዴታ እንደ ሳሟቸውና እንደነካኳቸው በመናገር የምስክር ቃላቸውን ከገለጹ በኋላ ለትራምፕ ያለው ድጋፍ እንደቀነሰ አንዳንድ የድምፅ መለኪያ ያዞች አሳይተዋል ሲሉ ቶም ዴፍራንክ የተባሉ ተንታኝ ገልጸዋል። እንዲህ አይነቱ ባህሪ የኮሌጅ ትምህርት ያላቸውን ነጭ ሴቶች ድጋፍ አያስገኝላቸውም። ለማሸነፍ የሚያስፈልጓቸው ደግሞ እነሱ ናቸው። የሪፑብሊካውያን ስትራቴጂ ቀያሽ ጆን ፌሪ ክሊንተንና ትራምፕ ለነገው ክርክር የተለያዩ አቀራረቦች እንዳሏቸው ገልጸዋል። ክሊንተን በምርጫው ውድድር እየቀደምኩ ነው የሚል እምነት ስላላቸው በክርክሩ ወቅት የሚጠነቀቁ ይመስለኛል። ትራምፕ ግን ክሊንተን ወዳገኙት ቦታ ለመጠጋት በሚያደርጉት ጥረት እሳቸውን በማጥቃት ላይ የሚያተኩሩ ይመስለኛል። ሁለቱ ተወዳዳሪዎች በመጨረሻዎቹ የምርጫ ዘመቻ ሳምንታት ላይ በምርጫው ውጤት የወሳኝነት ቦታ አላቸው በሚባሉት ጥቂት ክፍላተ ግዛት ላይ ያተኩራሉ። ወደሚቀጥለው ዘገባ እናልፋለን። የፓሪሱ የአየር ንብረት ስምምነት አፍሪካ በቴክኖሎጂ አጠቃቀሟ እመርታ ልታገኝበት የምትችልበትን እድል እንደሰጣት ተነግሯል። የአየር ንብረት ለውጥ የሚያስከትላቸውን ፈተናዎች ለመቋቋም የሚያስችል የገንዘብ አቅምም ለአህጉሪቱ እንዳስገኝላት ተጠቁሟል። የፓሪሱ ስምምነት ተግባራዊ የሆነበት ምክንያት የሰው ልጅ ሲባል በዚች ምድር ላይ በጋራ ለመኖር ያለው ቁርጠኝነት ምስክር ነው ተብሏል። መለስካቸው አምሃ ተከታዩን ዘገባ አልኳል። ዛሬ አዲስ አበባ በሚገኘው የተባበሩት መንግስታት ድርጅት የስብሰባ ማዕከል የተከፈተው ስድስተኛው የአየር ንብረት ለውጥና ልማት በአፍሪካ ጉባኤ ዋና ርዕሱ ያደረገው የፓሪስ ስምምነት ለአፍሪካ ምን ይዟል የሚል ነው። የፓሪስ ስምምነት ከዓመታት በፊት በጃፓን ኪዮቶ ተደርሶ የነበረውን የአየር ንብረት ለውጥ ስምምነት የሚተካ አዲስ ስምምነት እንደሆነ ያስታወሱት በተባበሩት መንግስታት ድርጅት የአፍሪካ ኢኮኖሚክ ኮሚሽን ባልደረባ ሚስተር ጄምስ ሞሮምቤርዚ፣ አዲሱ የፓሪስ ስምምነት የበካይ ጋዞችን ልቀት የመቆጣጠሪያ ስልቶችን ከመፍጠር ባሻገር ቀጣይ ልማት እንዳይቋረጥም ያረጋግጣል ብለዋል። የኮሚሽኑ ምክትል ጸሐፊና ዋና ኢኮኖሚስት ሚስተር አብደላ ሐምዶክ ደግሞ የፓሪስ የአየር ንብረት ስምምነት ለአፍሪካ ምን የሚጠቅም ጉዳይ ይዟል የሚለው የጋዜጠኛ ጥያቄ ይህን መልሰው ነበር። የፓሪስ ስምምነት አፍሪካን በየአቅጣጫው ይጠቅማታል። አንዱ በፋይናንስ በኩል የተደረሰበት ውሳኔ ነው። በአየር ንብረት ለውጥ ሳቢያ የሚከሰቱ ፈተናዎችን ለመቋቋም የሚረዳ በየዓመቱ 100 ሚሊዮን ዶላር ለአፍሪካ ተመድቧል። ብዙ ገንዘብ ነው። ከዚህ በላይ ግን የቴክኖሎጂ ጉዳይ ነው። ዓለም አረንጓዴ ቴክኖሎጂን ሊቀበል የተዘጋጀ ከሆነ ለእኛ በቴክኖሎጂው አንጻር ዘግተን ለመጣን አፍሪካውያን በአብዛኛው የተፈተነው ቢሆንና በፍጥነት ከዘመናዊነት እየወጣ ያለውን ቴክኖሎጂ ጥቅም ላይ በመዋል የቀደመውን ዓለም ታሪክ መድገም አያስፈልገንም። ስለሆነም በእምርታ ወደፊት ተራምደን አረንጓዴና ከአካባቢያችን ጋር የሚጣጣሙ አዳዲስ ቴክኖሎጂዎችን መቀበሉ ለእኛ ጠቃሚ ነው። ጄምስ ሙሮምበልዚ በአፍሪካ ኢኮኖሚክ ኮሚሽን ከፍተኛ ባለሙያ፣ በበኩላቸው የፓሪሱ ስምምነት በእያንዳንዱ ሀገር ላይ የጠቅላላውን የዓለም አየር ሙቀት ለመቀነስ የሚወሰዱ እርምጃዎችን በየጊዜው እንደሚቃኝና እንደሚለካ የሚያስገድድ መሆኑን አስታውሰዋል። ይህ በራሱ ለአፍሪካ አህጉር ከፍተኛ ጥቅም ይሰጣታል ይላሉ። የፓሪስ ስምምነት በተጨማሪም የሁለት ዲግሪ ሴንቲግሬድ ሙቀትን ወይንም ከዚያ በታች የ15 ዲግሪ ሴንቲግሬድ የፓሪስ ትልምን ለመምታት የሚሰሩ ሥራዎችን ለመለካት የሚያስችሉ ዘዴዎች ዘርግቷል። እነዚህ ሥራዎች በፈራሚ አገሮች የሚከናወኑ ናቸው። ይህ በእጅጉ አስፈላጊ ነገር ነው። ምክንያቱም የዓለም ሙቀት ከሁለት ዲግሪ ሴንቲግሬድ በላይ ከሆነ ለአፍሪካ ግዙፍ ፈተናን ነው የሚጋርጠው። በዚህ ሁኔታ አፍሪካ የትኛውንም የዘላቂ ልማት ግብ ለማሳካት አይሆንላትም። በተባበሩት መንግስታት ድርጅት የአፍሪካ ኢኮኖሚክ ኮሚሽን ዋና ኢኮኖሚስት አብደላ ሐምዶክ የፓሪስ ስምምነት ለአፍሪካ አህጉር የሚያስገኛቸው ጥቅሞች እንዳሉ ሆነው የሰው ልጅ በዚች ምድር ላይ በአንድ ላይ ለመኖር ያለውን ቁርጠኝነትም ያሳየበት ነው ይላሉ። ይህ ስምምነት ተግባራዊ የሆነበት ፍጥነት በእጅጉ የሚያስደንቅ ነው። ቀደም ብዬ እንደገለጽኩት አንዳንዶቹ ስምምነቶች በፊርማ ሲጸድቁ አስርት ዓመታት ወስደዋል። ይህ ግን በአስር ወራት ተጠናቀቀ። ይህ የዓለምን ቁርጠኝነት ያሳያል። በዚህ ፕላኔት አንድ ላይ ነው የምንኖረው። እናም በአንዱ ክፍል የሚሆን ነገር ሁላችንንም ይሰማናል። ስለሆነም እነዚህን የሰው ልጆችን በሙሉ የሚፈታተኑትን ተግዳሮቶች ለመመከት አንድ ላይ መቆም አለብን። የፓሪስ ስምምነት ተግባራዊ ሊሆን የቀረው ከዛሬ ጀምሮ ሲቆጠር 17 ቀናት ብቻ ናቸው በእኛ አቆጣጠር ጥቅምት 25 ቀን 2009 ዓ.ም ወይም ኖቬምበር 4 ቀን 2016 ዓ ም ስምምነቱ ተግባራዊ መሆን ይጀምራል። እስካሁን ድረስ 16 የአፍሪካ ሀገሮችን ጨምሮ 77 የዓለም ሀገሮች ስምምነቱን በፊርማቸው አጽድቀዋል። ይህ የበካይ ጋስ ልቀትን ለመወሰን ያስፈልግ ከነበረው በትንሹ የ55 ሀገሮች ድምፅ በጣም ከፍ ያለ ነው። ይህም የአየር ንብረት ለውጥ ሊያስከትል የሚችለውን ከፍ ያለ አደጋ ዓለም እንደተገነዘበ ያመለክታል ሲሉ የመስኩ ባለሙያዎች ይመስክረዋል።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 ይህ ዋሽንግተን ዲሲ የሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው አገልግሎት ነው። የዘገባዎቹን ክፍለ ጊዜ ያጠናቀናል። ዝግጅታችን እስከ አራት ሰዓት ድረስ ይቀጥላል። አብራችሁን እንድትቆዩ በድጋሚ እንጋብዛለን። በኢትዮጵያ በታወጀው የአስቸኳይ ጊዜ አዋጁና በአፈጻጸሙ መመሪያ ዙሪያ የተደረገው ውይይት ሁለተኛ ክፍል ይሆናል። አሁን የሚቀርበው ውይይቱን ሶሎሞን አባተ ያካሄደው ከዶክተር ጸጋዬ አራርሳ የፖለቲካ ምሁር የፖለቲካ ሳይንስ ምሁር ጋር ነው። ውይይቱ ይቀጥላል። ዶክተር ጸጋዬ በኢትዮጵያ ውስጥ እየታየ ያለው የተቃውሞ እንቅስቃሴ ለነገሩ ኢህአደግ ወደ ስልጣን ከመጣ ጊዜ ጀምሮ ባለፉት 25 ዓመታት ተቃውሞዎች በተለያየ መንገድ ሲገለጹ መቆየታቸው ይታወቃል። ተቃውሞ ተለይቶት አያውቅም ኢህአደግን ግን፣ በተለይ ባለፉት ሁለት ዓመታት ውስጥ የታዩት ሁኔታዎች እያደሩ እየዋሉ እያደሩ ወደ ኃይል ምላሽነት እየሄዱም ሄደው ነበር። ከተቃዋሚዎችም ወገን እስከ ግድያ ድረስ፣ ተኩስ እስከ መለዋወጥ ድረስ ደርሰዋል። ማምረቻ ተቋማት በእሳት እያያዙ ታይተዋል። እና እነዚህ ሁኔታዎች ይህንን በሀገሪቱ ውስጥ የነበረውን ሰላማዊ ትግል አቅጣጫ የማሳት ቢያንስ ቢያንስ በተቃዋሚዎች በኩል ማለት ነው አዝማሚያና አካሄድ አልነበረውም ብለው ያስባሉ? አዎ፣ እንግዲህ በኢትዮጵያ እና ለምንስ እንደዛ ሆነ ከአስራ ዘጠኝ ዘጠና ሶስት ጀምሮ ኢትዮጵያ ውስጥ የተቃውሞ እንቅስቃሴ አለ። በወቅቱ የተከፉ የፖለቲካ ቡድኖች እርሱ አሁን አስራ ዘጠኝ ዘጠና ሶስት በአውሮፓ አቆጣጠር ነው የሚሉኝ፣ ከአስራ ዘጠኝ ሰማኒያ ሶስት ዓመት ሰማኒያ አምስት ጀምሮ ሰማኒያ ኦነግ ለምሳሌ ሌሎች ድርጅቶች እንደዚሁ ያኮረፉ ድርጅቶች የትጥቅ ትግል እናደርጋለን ብለው ጫካ መግባታቸው ይታወቃል። ህገ መንግስቱ ከጸናም በኋላ የተቃውሞ እንቅስቃሴ ይደረጋል እና እነዚህ ተቃውሞዎች ግን በህጋዊ መንገድ ለምሳሌ በሰላማዊ ሰልፍ ለመግለጽ ሲሞክር ሁሉ ጊዜም ሲሞክር የሀይል እርምጃ ስለሚወሰድባቸው ሰዎች መለስ ይላሉ። በህጋዊ መንገድ ሲጠይቁ የተቃውሞ ሰልፎች እንደሆኑ ሲታወቅ ፍቃድ አይሰጥም እና በህገ መንግስቱ የሚጠየቀው ማሳወቅ ነው እንጂ ማስፈቀድ አይደለም። ነገር ግን የኢትዮጵያ መንግስት በተግባር የማስፈቀድ ግዴታ አለባችሁ እያለ ያልተፈቀደ ስብሰባ ነው በማለት ብዙዎችን ወደ እስር ሲወረውር ወደ እስር ቤት ሲወረውር ብዙዎችን አንዳንዴም እርምጃ እየወሰደ ሲገድል እንደዚህ እየታየ ቆይቷል። ነገር ግን አነ ሰን በዛ ቢያንስ ቢያንስ የተወሰነ እንቅስቃሴ የማድረግ ስፔስ ነበረ። ለምሳሌ የፖለቲካ ፓርቲዎች ወደ ምርጫ ውድድር ይገባሉ። በምርጫ ዘመቻ ጊዜ አንዳንድ ንግግር ያደርጋሉ። የህዝብን ብሶት ያሰማሉ። ከዛ ፓርላማ ውስጥም ሲገቡ ፓርላማ ውስጥ አንዳንድ ጊዜ የህዝብን ብሶት ያሰማሉ። ብዙም ውሳኔ ላይ ባይሳተፉም ቢያንስ መንግስትን በመተቸት እና የመንግስትን ፖሊሲዎች የህዝብን ድምጽ እንዲያካትቱ ለማድረግ ጥረት ሲደረግ ይታያል። ከሁለት ሺ አስር ጀምሮ ግን በተለይ ደግሞ ከሁለት ሺ አስራ አምስት የመጨረሻው ምርጫ ማለት ነው እንደ አውሮፓ አቆጣጠር ኢህአዴግ እና አጋሮቹ የፓርላማውን መቶ ፐርሰንት ከተቆጣጠሩ ወዲህ በሀገሪቱ ላይ ደግሞ ሌሎች የፖለቲካዊ ምህዳሩን የሚያጠቡ ወይም የሚዘጉ ህግጋት እንደ ፀረ ሽብርተኛ ህግ፣ የፖለቲካ ፓርቲዎች ህግ፣ የፕሬስ ነጻነት ህግ፣ የበጎ አድራጎት ድርጅቶች ህግ እነዚህ ሁሉ ከወጡ ጊዜ ጀምሮ ህዝብ ድምጽ አጣ። ድምፅ አልባነት፣ የፖለቲካ ተስፋ ቢስነት፣ ራሱን የሚገልጽበት ቦታና ምህዳር የማጣት ስሜት አንድ ላይ ተጠቃሎ መታ። በአንጻሩ መንግስት መቶ ፐርሰንት ስልጣን ይዣለሁ ስላለ ፍጹም የበላይነትና የአሸናፊነት የትራያምፋሊስትነት ስሜት ተጎናጽፎ መሄድ ጀምሮ ነበረ። የሚገርመው መስከረም ላይ የተከፈተ ፓርላማ ነው በህዳር ላይ ከግንጭ እንደዚህ አይነት ተቃውሞ ሊገጥመው የጀመረው እና ምንድን ነው? አሁን እነዚህ ጥያቄዎች ውስጥ ይሄ ተቃውሞ ውስጥ የምናየው ነገር ሶስት ጥያቄዎች ይታያሉ። በሁሉም በአማራ በኮንሶ፣ በኦሮሚያ፣ በሌሎችም በደቡብ ክልል ያሉ የተለያዩ አካባቢዎች፣ እንደዚሁም በአማራ ውስጥም በትግራይ ክልልም ጭምር የሚሰሙ ዋና ዋና ብሶቶች አሉ። የማህበራዊ ፍትህ ጥያቄዎች ናቸው። እነዚህ በምን ይገለጻሉ ሲባል አንደኛው የፖለቲካ ሬፕሬዘንቴሽን የውክልናና የድምጽ ማጣት ጥያቄ ነው። ሁለተኛው የማንነት ጥያቄ ነው። ለምሳሌ በወልቃይት በቅማንት በተለያዩ ሌሎች ቦታዎች የሚሰሙ የማንነት ጥያቄ አለ። በኮንሶ እንደዚሁ ከማንነት ጋር የተያያዘ የልዩ ወረዳነት ወይም የዞንነት ጥያቄ አለ። በቁጫ በተለያዩ ቦታዎች ቀደም ብሎ ያደሩ ብዙ ብሶቶች አሉ። ከዛ ባሻገር በኦሮሚያ ውስጥ ራስን የማስተዳደር በክልላችን የራሳችን ውሳኔ የመወሰን ስልጣን ወዘተ የሚለው ከፌዴራል መንግስቱ ተጠቃሚ ተግባራት እና ፖሊሲዎች በአዲስ አበባ ላይ ለምሳሌ ከሚወጣው ተጠቃሚ የመሆን መብት እና ክልሎቻችን የክልል ከተሞቻችንን በራሳችን ከተማ ልማት ህግ የማስተዳደር እና የመወሰን እንደዚህ እንደዚህ አይነት ጥያቄዎች ከዛም አልፎ ደግሞ አሁን ወጣ ቶቹ የሚያነሱት ጥያቄ የፌዴራል መንግስቱ የስራ ቋንቋ ኦሮምኛ መሆን አለበት፣ የፌዴራል መንግስቱ ከአዲስ አበባ መውጣት አለበት ወይም ልዩ ጥቅሙ በአዲስ አበባ ላይ የኦሮሚያ መንግስት ልዩ ጥቅም መጠበቅ አለበት ወዘተ የሚሉ ጥያቄዎች አሉ። እነዚህ ጥያቄዎች ምንድን ነው የሚያሳዩት? የእውቅና ማጣት የፖለቲክስ ኦፍ ሚስ ሬኮግኒሽን ልበለው የእውቅና ማጣት ችግር አለ። እናም የባህል እውቅና ማግኘት በባህል አካባቢ ወይም ማንነት ላይ የተመሰረተ እውቅና ማግኘት ጥያቄ አለ። ሶስተኛው ችግር የማህበራዊ ፍትህ የምንልበቱ ምክንያት ፍጹም የሆነ የኢኮኖሚ የሀብት ክፍፍሉ እጅግ ኢፍትሐዊ መሆን ማለት በሀብታምና በድሃ መካከል ያለው ልዩነት እየሰፋ መሄድ ብቻ ሳይሆን ምስኪኖች በተለይ ደግሞ ቤት የለሽ፣ ስራ የለሽ፣ ቦታ የለሽ፣ መሬት የለሽ እየሆኑ ወደ ኢኮኖሚያዊ ተስፋ ቢስነት ኢኮኖሚክ ዲስፔር መግባት መጀመራቸው። የመሬት ነጠቃው በጣም ገዝፎ የሚወጣበት ምክንያት ሰዎች የመጨረሻዋ የገቢ ማግኛ የኑሮ ራስን መቻያ መንገድ መሬት ስለሆነ ያለው ሀብት እሱ ስለሆነ እሱን በፍትሐዊ በሆነ መንገድ መከፋፈል ስላልተቻለ ፍትሐዊ የሆነ ካሳ ሳይከፈል ስለሚነጠቁ በጣም ብዙ ሰዎች በከተማ አካባቢ ቤት የማጣት ችግር ስላለ ለኮንዶሚኒየም የሚመዘገበውን ሰው ብዛት፣ በዕጣ የደረሰውን ሰው መጠን ማየት ይበቃል። ለዚህ በጣም ብዙ ሰዎች በኦሮሚያ ብቻ ወደ ሁለት ነጥብ አምስት ሚሊዮን ወጣቶች ከዩኒቨርሲቲ የተመረቁ ስራ ማጣታቸው ለስራ ምንም ተስፋ ያለመኖሩ ተስፋ እንዲኖራቸው ሲጠየቅ መንግስት ራሱ ባደራጃቸው የወጣት ሊግ ወዘተ በኩል ብቻ በአነስተኛ እና ጥቃቅን በሚባሉ ማህበር በአንድ ለአምስት በኩል አልፎ እና በእንደዚህ መንገድ ብቻ መሆኑ በመንግስት በቀር በኩል ካልሆነ ምንም እድል አለመኖሩ ከዚሁ ጋር ተያይዞ ያሉ የአስተዳደር በደሎችና የሙስና መብዛት እነዚህ አንድ ላይ ተጨማምረው ፍጹም የሆነ economy are ኢፍትሃዊነት በሀገሪቱ ላይ እየነገሰ እንዲመስል ሰዎች የኢኮኖሚ ተስፋ ቢስነት እንዲሰማቸው አደረገ። ከዚህም የተነሳ ብዙ ሰዎች ከሀገር ይወጣሉ፣ ይሰደዳሉ፣ ወደ አረብ ሀገር ይሄዳሉ፣ በመርከብ ላይ ይሞታሉ። እነዚህ ሁሉ እየተጠራቀሙ ነበር የቆዩት። አሁን ያሉት ጥያቄዎች እነዚህን ሶስት ነገሮች ያነሱ። በህገ መንግስቱ መሰረት እነዚህን ጥያቄዎች መመለስ ይቻላል። መንግስት መጀመሪያ ፖሊሲዎቹ ለህዝቡ አስቸጋሪ ሆነውበት ፖሊሲዎቹ አስቸግረውኛል ሊቀየሩልኝ ሲላቸው የሰጠው ምላሽ ሀይል የተሞላበት ምላሽ ነበር። በሁለት ሺ አስራ አራት በሁለት ሺ አስራ አምስት እነዚህን ምልክቶች ያሳይ ነበር። ይሄ በሆነ ቁጥር ጥያቄው አሁን ልጆቻችን እየተገደሉ ነው። በገበያ ቦታ፣ በትምህርት ቤት፣ በቤት ለቤት ሰው በጣም እየታሰረ ነው። የታሰሩ ሰዎች ይመረዛሉ ተብሎ ይታሰባል። የታሰሩ ሰዎች በእሳት ይቃጠላሉ በእስር ቤት ተብሎ ይታመናል። ይሄ በሆነ ጊዜ ሰው ፈጽሞ ገፍቶ ሄዶ እንዲያውም አይደለም ፖሊሲ ይቀየርልን፣ ህግ ይሻርልን ሳይሆን መንግስት ራሱ ይሂድልን። አሁን ደጋግሞ መፈክሮቹን ስትሰማ መፈክሮቹ ውስጥ ያሉት ንግግሮች፣ የወጣቶቹ ዘፈኖች፣ የተቃውሞ መፈክሮች ላይ የምናየው ነገር መንግስት በቃን። አንድ ቦታ ላይ የጥልቅ ተሃድሶ እያደረግን ነው እንደዚህ ሲሉ አይ እንኳን ታደሳችሁ፣ እንዲሁም አልቻልናችሁም፣ አትታደሱ እዛው ሂዱልን የሚል ንግግር ይሰማል እና ይሄ በጣም አደገኛ ሶስት ነገር ማለት ነው። የፖለቲካ ድምፅ ማጣት፣ የማንነት ክብር ማጣት እና የፍትሃዊ የሀብት ክፍፍል ማጣት፣ ወይም ደግሞ የፖለቲካ ተስፋ መቁረጥ፣ የኢኮኖሚ ተስፋ መቁረጥ እና የክብር ማጣት ክብር በክብር የመኖር ተስፋ ማጣት አንድ ላይ ሲጨመር ሰዎች የሀይል እርምጃ እንዲወስዱ ያስገድዳል። እነዚህን ጥያቄዎች እንኳን ሲጠይቁ በተፈቀዱ ሰልፎች አይደለም የሚያደርጉት በጣም ግብታዊ በሆኑ ባልተጠበቁ፣ በንዴት እና በቁጣ የተወጡ ሰልፎች ናቸው። እነዛ የሰልፍ ቦታዎች እነዛ አደባባዮች የራስን ማብቃት ተግባር የታየባቸው ማለት ዴሞክራቲክ ሰልፍ ኢምፓወርመንት በህዝብ የታየባቸው ቦታዎች ነበሩ። አሁን መንግስት እነሱን ለማፈን በሚያደርገው ጥረት ደግሞ ሰው ያለው አማራጭ ወደ ሀይል እርምጃ መግባት ነው። ስለዚህ ምን ያደርጋሉ? መንገድ ይዘጋሉ። የሚያጠቋቸውን የሀይል ተግባር የሚፈጽሙ አካባቢ ፖለቲከኞች፣ ካድሬዎችን እና የህግ አስፈጻሚ አካላትን ይጎዳሉ። ከዛ አልፈው የኢኮኖሚ ተቋማትን ከመንግስትና ከፓርቲው ጋር ተያያዥነት አላቸው የሚባሉ የኢኮኖሚ ተቋማትን በቀጥታ ሄደው ያጠቃሉ። የመንግስት ባለስልጣናትን ንብረቶች ያጠቃሉ፣ በእሳት ያቃጥላሉ። አንዳንድ ጊዜ የተኩስ ልውውጥም ይገኛል፣ ይታያል፣ መሳሪያ ባገኙ አካባቢ ባገኙበት አካባቢ እና ወደ ሀይል እርምጃ ሄዷል። አሁን ይሄኛው አዋጅ የሚያደርገው በዚህ ሁሉ ተግባር ውስጥ መሳተፍ ልክ አይደለም፣ ይሄን ያደረገ ሙሉ በሙሉ ወታደራዊ ወይም ደህንነታዊ እርምጃ ይወሰድበታል ብሎ ሲያውጅ፣ በሌላ አገላለጽ በዚህ ሲቪሊያን ህዝብ ላይ ጦርነት ነው ያወጀው ማለት ነው እና ያቆመዋል ወይ? እኔ አይመስለኝም። ይሄ ጥያቄ ነበረኝ። ብዙዎች ሲናገሩ የሚሰማው እንዲህ አይነት የአስቸኳይ ጊዜ አዋጆችን ማውጣት እና እንዲህ አይነት ዝርዝር መመሪያዎችን ማውጣት ወትሮም ቢሆን ባለችው ጭላንጭል እየተጠቀመ ይንቀሳቀስ የነበረውን ሰላማዊ ትግል ሰላማዊ መስመሮችን፣ ሰላማዊ ጭላንጭሎችን ማጥፋትና መገደብ ነው እንጂ ቀድሞም ቢሆን የነበረውን የኃይል ምላሽ ሊያስቆመው አይችልም። ይበልጥ ያባብሰዋል፣ ወደ ተዳፈነ ረመጥነት ይቀይረዋል እንጂ ያሉ አስተያየት የሚሰጡ አሉ። ሌላኛው እንዲህ አይነቱን አዋጅ ማውጣት በተለይ ዲሞክራሲያዊ ነኝ በሚል በህገ መንግስት በምትመራ ሀገር ውስጥ የስርዓትን መቃወስም ያሳያል የሚሉ አሉ። ለምሳሌ የአፈጻጸም መመሪያውን በምንመለከትበት ጊዜ በአንቀጽ አንድ ያስቀመጠው ክልከላ ምንድን ነው? በህገ መንግስቱ አንቀጽ 29 ላይ የሰፈረውን የአመለካከትና ሀሳብን በነፃ የመያዝና የመግለጽ መብትን መገደብ ነው። ይፋዊም ሆነ ድብቅ ቅስቀሳ በማናቸውም መልኩና ዘዴ ማድረግ፣ ጽሑፍ ማዘጋጀት፣ ማተምና ማሰራጨት፣ ትዕይንት ማሳየት፣ በምልክት መግለጽ፣ ወይም መልእክትን በማናቸውም ሌላ መንገድ ለህዝብ ይፋ ማድረግ፣ ፍቃድ ሳይኖር ማንኛውንም ህትመት ወደ ሀገር ውስጥ ማስገባት ወይም ወደ ውጭ ሀገር መላክ፣ መልእክት በኢንተርኔት፣ በሞባይል፣ በጽሁፍ፣ በቴሌቪዥን፣ በራዲዮ፣ በማኅበራዊ ሚዲያ ወይም ሌሎችም የግንኙነት ዘዴዎች መለዋወጥ እነዚህ ሁሉ ናቸው የታገዱት። በዚህ አዋጅ መሰረትና ለምሳሌ አሜሪካን ህገ መንግሥት ብንመለከት ፈርስት አሜንድመንት የመጀመሪያው ማሻሻያ ይህንን መብት የሚያረጋግጥ ነው። በዚህ አስቸኳይ ጊዜ አዋጅ በኢትዮጵያ ውስጥ ስንመለከት ደግሞ የተገላቢጦች ነው። ይህንን ህገ መንግሥታዊ መብት የሚያቆም አዋጅ ነው የወጣውና በአጠቃላይ ሲመለከቱት የሰላማዊ ትግሉ እጣፈንታ ምንድን ነው የሚሆነው በኢትዮጵያ ውስጥ ወይም ሀሳብን የመግለጽ ነጻነት እጣፈንታ ምንድን ነው የሚሆነው? መዘዝስ አለ ወይ? ማህበራዊ ግንኙነቶችም ሆነ በመንግስት የህዝብ ግንኙነት መካከል የአስቸኳይ ጊዜ አዋጅ ሰላማዊ ትግሉ ከዚህ በኋላ ሰላማዊ መሆን የሚችል አይመስለኝም። ከዶክተር ጸጋዬ አራርሳ ጋር የተካሄደው ውይይት አልተጠናቀቀም። በሌላ ጊዜ እንቀጥላለን። አሁን በኢትዮጵያ ፌዴራሊዝም ዙሪያ ወደ ተቀናበረው ውይይት ይሆናል የምናልፈው። አራቱ የኢትዮጵያ ህዝቦች አብዮታዊ ዲሞክራሲያዊ ግንባር አባል ድርጅቶች ስላላቸው ቦታ፣ ክልሎች ራሳቸውን በነጻነት ስለማስተዳደር በፌዴራል አስተዳደርና በክልሎች መካከል ስላለው ግንኙነት እንዲሁም ስለ ሌሎች ተዛማጅ ጉዳዮች ለመወያየት ሶስት እንግዶችን ጋብዘን በተከታታይ ማቅረባችን ይታወሳል። ዛሬ የመጨረሻው ክፍል ነው የሚቀርበው። እንግዶቹ ዶክተር መረራ ጉዲና የኦሮሞ ፌዴራሊስት ኮንግረስ ሊቀመንበርና የመድረክ ምክትል ሊቀመንበር፣ አቶ ታምራት ደጀኔ ከፌዴራል መንግስት ኮሚኒኬሽንስ ጉዳዮች የሚዲያ ልማት ዳይሬክተር ጄኔራልና አቶ ልደቱ አያለው የኢዴባ ማዕከላዊ ምክር ቤት አባል ናቸው። ያነጋገረቻቸው አዛነች ፍሳሐየነች። አቶ ልደቱ ህወሓት የበላይነት ወይም ደግሞ የተጽዕኖ አሳዳሪነት ቦታ አለው ሲባል ከትግራይ ህዝብ የበላይነትና ልዩ ጥቅም ማግኘት ጋር ተምታቶ መታየት የለበትም ሲሉ የተናገሩትን ያብራራሉ። እንግዲህ አንዱ ችግር ምንድን ነው? ይህን የህወሓትን የበላይነት ልክ የትግራይ ህዝብ የበላይነት እንደሆነ ከእሱ ጋርም ተያይዞ ደግሞ የትግራይ ህዝብ በዚህ በህውሀት የበላይነት ምክንያት ከሌላው ህዝብ የተለየ ተጠቃሚ እንደሆነ አድርጎ የማየት እና የማየትን ብቻ ሳይሆን የጥቃትም ሰለባ የማድረግ ሁኔታ አገራችን ውስጥ እየታየ ነው ይሄ እጅግ በጣም ተገቢ ያልሆነ አደገኛ አካሄድ ነው እኔ በሰው ወሬ ሰምቻ አይደለም ትግራይ ውስጥ አራት አምስት ጊዜ ሄጄ አርሶ አደሩ ውስጥ የከተማ ነዋሪ ውስጥ የህዝቡን ኑሮ አይቻለሁ የትግራይ ህዝብ በአሁኑ ወቅት ስም ተረፈው እንጂ ከሌላው የኢትዮጵያ ህዝብ የተለየ ተጠቃሚ አልሆነም ግን በህወሀት ዙሪያ ስርዓቱን ተጠቅመው በስርዓቱ ዙሪያ ተሰባስበው በአጭር ጊዜ የከበሩ ከፍተኛ የሆነ የድሎት ኑሮ በአጭር አመት ውስጥ የሚኖሩ የህወሀት ደጋፊዎች የሉም ማለት አደለም አሉ እነዚህ ሰዎች ግን በምግባርም በቁጥርም በሚሊዮን የሚቆጠረውን የትግራይ ህዝብ የሚወክሉ አይደሉም በጭራሽ አይመስሉትም ስለዚህ የትግራይን ህዝብ የአሁኑ ችግር የመፍትሄ አካል አድርገን ነው እንጂ ማየት ያለብን በዚህ በምንፈልገው የሥርዓት ለውጥ የትግራይን ህዝብ ለማጥቃት ለመበቀል መታሰብ አለበት ብዬ አላምንም። ይሄ በጣም እጅግ አደገኛ የሆነ ነገር ነው። ስለዚህ የትግራይን ህዝብ ደግሞ ሳይወድ በግድ ሥርዓቱንም እየጠላ ከሥርዓቱ ጋር አብሮ እንዲቆም የሚያደርግ አመለካከት ነው። ስለዚህ ይሄ ትክክል ስላልሆነ መታረም ያለበት ነው በአንዳንድ ጉዳዮች በተለይ ከነጻነትና ከመብት ጋር አያይዘን ካየነው የትግራይ ህዝብ በዚህ ሰዓት የበለጠ ተጎጂ ሆኗል እንጂ አልተጠቀምም። ይሄን በደንብ ማስመር ያስፈልጋል። ሌላው ግን አሁን ውይይታችንን ለመቋጨት አንዱ እያየሁት ያለው ችግር ኢህአዴግ ወደ ስልጣን የመጣው የትምክተኝነት አመለካከትን በመቃወምና በማውገዝ ነው። አሁን ግን ኢትዮጵያ ውስጥ ዋናው የትምክተኝነት አስተሳሰብ ባለቤት የሆነው ቁንጮ ባለቤት የሆነው ኢህአዴግ ነው የችግሩን ምንጭ የማውቀው እኔ ነኝ፣ መፍትሄውን የማውቀው እኔ ነኝ፣ የዚችን አገር እጣ ፈንታ የምወስነው እኔ ብቻ ነኝ የሚል ትምክተኝነት አድሮበታል። ሁላችንም የመፍትሄው አካል እንሆኑ የሚለው ላይ ማተኮር አለብን ብዬ ነው ማ እንግዲህ እያጠቃለልን ነው መፍትሄ ማለት ነው። እና አቶ ታምራት ደጀኔ ጥሩ ሀሳብ ነው። በተለይ አቶ ልደቱ መጨረሻ ላይ ያነሳቸውን ለብዙዎቹ ሀሳቦች የሚስማማበት ነው። በተለይ የትግራይን ህዝብ ከህዋት ጋር እንትና አስተሳስሮ በተለየ መንገድ ክልሉ እንደለማ ህዝቡ እንደለማ እዚህም የሚነሳው ነገር እሱ ትክክል አይደለም። ማንኛውም ብሔራዊ ድርጅት ውስጥ እንዳለ ጥገኛ ሁሉ ህዋት ውስጥ ጥገኛ ይኖራል። በቋራጭ ለመክበር የሚፈልግ ሀይል ሊኖር ይችላል። ኦህዴድ፣ ሌላም ሌላውም ውስጥ ሊኖር ይችላል። ምክንያቱም ይሄ ሀገር ገና በችግር ውስጥ ያለ ሀገር ነው። መሻሻሎች ቢኖሩም አሁንም በርካታ ችግሮች ያሉበት ሀገር ነው። ከዚያ አኳያ እንደ ግለሰብ የህወሓት አባል ችግር ውስጥ ሊገባ ይችላል። የብአዴን ሌላውም እንደዚህ። ስለዚህ ይሄ በዛ ደረጃ መታየቱ ትክክል ነው የሚል እምነት ነው ያለው። እኔ ግን በልዩነት ማነሳሳት ሀሳብ ድርጅት እንደ ድርጅት በዛ ደረጃ መፈረጅ ትክክል ነው እያል ውስጥ የትምክተኛ የሚለው ነገር ኢህአዴግን የሚገልጽ አይደለ። ምክንያቱም ኢህአዴግ ህዝቡን አስተባብሮ አሸንፎ የመጣ ፓርቲ ነው ድርጅት ነው። አርሶ አደር እየደገፈው ከተማ የገባ ና አሁንም በአርሶ አደር ና በ በብዙሀን ህብረተሰብ ላይ የተመሰረተ ስርአት የገነባ ፓርቲ ነው እና ከዚያ አኳያ ለስሙ የሚመጥን አይደለም። ልማታዊ ና ዴሞክራሲያዊ መስመር የሚከተል የህዝብ ወገንተኛ የሆነ ስርአት ነው። ይህም በዚህ ደረጃ ማየት ጠቃሚ ይመስለኛል። ከዛ ውጪ ችግሩ ምንጭ መስቴው ላይ በተመለከተ እኔም ከአቶ ልደቱ ጋር ነው የምግባባው። ይሄ የሽግግር መንግስት የባለ አደራ መንግስት የሚባለው በመጀመሪያ ደረጃ ከህገ መንግስቱ ውጪ በማናቸውም አይነት መልኩ ስልጣን እዚያ ላይ ተከልክሏል። ያለው አማራጭ በምርጫ ነው ማለት ነው። ህገ መንግስቱ ላይ በምርጫ ነው ወደ ስልጣን መምጣት የሚቻለው የሚለው። ስለዚህ በምርጫ በየትኛውም ሰዓት ህዝቡ የፈለገውን ነገር ማድረግ ይችላል። የመጨረሻው ወሳኝ አካል እሱ ስለሆነ ከዛ ውጪ የሽግግር ሽግግር መንግስት ምናምን የሚባለው እሱ ብዙ ጊዜ ምርጫ በመጣ ቁጥር ወይም በመጣ ቁጥር እኮ ያው መስርተናል እስከ ማለት የተደረሰበት ሁኔታ አለ። እሱ የኢትዮጵያ ህዝብ አጀንዳ አደለም። እዛው ፖለቲካ ፓርቲዎቹ እርስ በርስ ሊሸሸሙ ይችላሉ። የኢህአዴግም አጀንዳ አይደለም። ወሳኝ መልኩ አሁንም ኢህአዴግ ከማንም ጋር ነም ችግሩን ይፈታል ከህዝቡ ጋር ሆኑ እንደለመደው ችግሩን ይፈታዋል የሚል እምነት ያለን። አዎ እንግዲህ ሶስታችሁን በየበኩላችሁ መፍትሄ የሚለውን ነገር ስለነካካችሁ አሁን ቅድም አቶ ልደቱና አቶ ታምራትም ያነሳችሁት ጉዳይ አለ ይሄ የትግራይ ተወላጆች ተጠቃሚ ተደርጎ መታየት የሚለው ነገር ከዛ ጋር ተያይዘው ከዚህ በፊት እንግዲህ ከደቡብም ብዙ አማሮች ከአካባቢው የተባረሩበት ሁኔታ ነበረ። የትግራይ ተወላጆችም እንደዚሁ ተባረዋል በተወሰነ ጊዜ። ይሄ ነገር እንግዲህ በግንዛቤ ደረጃ የኢትዮጵያ ዜጎች፣ የኢትዮጵያ ተወላጆች፣ የኢትዮጵያ ግዛቶች በሆኑት አካባቢዎች በሙሉ በመሰላቸው በፈለጉበት ሁኔታ ሄደው የመስራትና የመኖር መብታቸው በግንዛቤ ደረጃ እንዴት ነው የሚታየው? ዶክተር መረራ እኛ የትግራይ ህዝብና ህዋት አንድ ነው ብለን አናውቅም። የትግራይ ህዝብ ኢህአዴግ በህዝን ነው ተብሎ ብጠየቅም የሚችለውን ትግል ውስጥም እንዳለ እናቃለን። ዋናው ጉዳይ ግን ዋስትናው ምንድን ነው? ለትግራይ ህዝብም ለተቀረው የኢትዮጵያ ህዝብም ለሁላችንም ዋስትናው ምንድን ነው? ዲሞክራሲያዊ ስርዓትን የመፍጠሩ ጉዳይ ነው። ማንም ኢትዮጵያዊ የፈለገበት ቦታ ተንቀሳቅሶ የመስራት የመምረጥ፣ የመመረጥም ጭምር አስቀምጠናል። እሱ ላይ ዋስትናው፣ ጨዋታውን ያበላሸው ምንድን ነው? የኢህአዴግ የከፋፍለህ ግዛ ሴራ በተለያየ ቦታ የሚኖሩትን ህዝቦች ከአንዱን ከአንዱ ጋር አጋጅቶ የመኖሩ ጉዳይ ነገሮችን አበላሽቷል። የሀገሪቱ ዜጎች ሀገራችን ብሎ ማሰብ ሲጀምሩ ነው መልክ ይዛሉ የሚል ግምት አለኝ። ወደ አቶ ታምራት እንደሄድ አሁን አመሰግናለሁ። በነገራችን ላይ ያው እኔ መነሻ የማደርገው ህገ መንግስቱ ነው። ህገ መንግስታችን ላይ ማንም ሰው በፈለገበት አካባቢ ተዘዋውሮ የመስራት ሙሉ መብትና የህግ ጥበቃ አድም አለው። በአገሪቷ ውስጥ ብቻ ሳይሆን ወደ ውስጥ የመውጣትም የመግባትም ይሄ ህገ መንግስታዊ እውቅናና ጥበቃም አለ። ስለዚህ ዜጎች በአሁኑ ሰዓት በየትኛውም ሀገሪቷ ጫፍ ተዘዋውሮ የአካባቢውን በተለይ የተለየ ቋንቋ የሚነገርባቸው ለምሳሌ እንደ ኦሮሚያ፣ ሶማሊያ መሳሰባ አካባቢ ኢትዮጵያ ሶማሌ ክልል አካባቢ ቋንቋም የሚችል ሰው በአስተዳደር መስሪያ ቤት ውስጥ ገብቶ ለመቀጠር ቢያንስ ቋንቋ መልመድ አስፈላጊ ስለሆነ ቋንቋውም እስከ ለመደ ድረስ ከዛ ውጭ ደግሞ የእጅም ሙያ፣ ሌላም ቴክኖክራፍት ከሆነ በየትኛውም መስኩ ነጋዴም ከሆነ ኢንቨስተርም ከሆነ በየትኛውም የሀገሪቱ ክልል ያለ ምንም መድሎ የሚሰራበት እድል ሰፊ ነው። ይሄ ህግ ጥበቃም አለው። በነገራችን ላይ በተለያዩ የሀገራችን አካባቢዎች የተከሰቱ ችግሮች ቅድም ያነሳችው አለ በደቡብ ጉራ ፈርዳ የተባረሩ አማሮች በቤኒሻንጉል እንደዚሁ አማሮች ውጡልን የሚል ነገር ኦሮሞዎችም እንደዚሁ እንደዚህም ትግራይ ተወላጆችም ከዛ በፊትም አሁንም በጎንደር የተከሰተው ትክክል ነው ግን ይህ ህዝቡ ነው ወይ ህዝቡ ነው ወይ ውጡ ያለው የሚለው ነገር በደንብ ማየት ያለብን ይመስለኛል ህዝቡ ሳይሆን እዛ አካባቢ በአንድ ወይም በሌላ መልኩ ያ ህዝብ ከዛ አካባቢ በመፈናቀሉ ወይ መሬት ለመቀራመጥ ወይ የተለየ እዛ አካባቢ የሚያገኛት ኢኮኖሚያዊ እና ሌላ የፖለቲካዊ ስልጣን ጥቅማ ጥቅም ከመሻት አኳያ እየተደረገ እንቅስቃሴ ነው እንጂ በየትኛውም የኢትዮጵያ ህዝብ መካከል በአሁኑ ሰዓት መሰረታዊ ቅራኔ የለም። ምክንያቱም ሁሉም በራሱ ቋንቋ፣ በራሱ ባህል፣ በራሱ ልጆች እየተዳደረ ያለበት ሁኔታ ስላለ መሰረታዊ ቅራኔ ና በህዝቦች መካከል እንዲህ አይነት ነገር ሊያደርስ የሚችል የሚገፋ ሀይል የለም። ዶክተር መረራ ጉዲና፣ አቶ ተመራት ደጀኔ ና አቶ ልደቱ አያሌው ለሰጣችሁን ሰፊ ማብራሪያ በጣም እናመሰግናለን። አመሰግናለን። እኔም ለሰኝ ድል አመሰግናለን። ይህ ከዋሽንግተን ዲሲ የሚተላለፈው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ፕሮግራም ዝግጅት ነው። ወደ ወቅታዊ የኢትዮጵያ ጉዳይ እንመለሳለን። ለምሽቱ የመጨረሻ ዘገባ በኢትዮጵያ ላይ የታወጀው የአስቸኳይ ጊዜ ሁኔታ አስፈላጊ ያልነበረ እና ገዢው ፓርቲ በብዙ ዓመታት ውስጥ የፈጠራቸው በውስጡም የተፈጠሩትን ችግሮች ለማስታገስ እንደ ዘዴ የተጠቀመበት ነው እያሉ ናቸው ተቃዋሚዎች። ሰለሞን አባተ የሶስት ተቃዋሚ ፓርቲ መሪዎችን አናግሯል። የሰማያዊ ፓርቲው ሊቀመንበር አቶ ይልቃል ጌትነት፣ የመኢአድ ምክትል ፕሬዚዳንት አቶ ሙሉጌታ አበበ እና የአረና ትግራይ የህዝብ ግንኙነት ኃላፊ አቶ አንዶም ገብረስላሴ ናቸው እንግዶቻችን። መስመር ለሰሎሞን። አመሰግናለሁ አዲሱ ይህ የአስቸኳይ ጊዜ አዋጅና የአፈጻጸም መመሪያው መሠረታዊ የሆኑና በሕገ መንግሥቱ የተደነገጉ ዴሞክራሲያዊ መብቶችን እስከ ስድስት ወር ለሚደርስ ጊዜ ያቋረጠ ነው። ቀደም ሲልም በተደጋጋሚ እንደተገለጸው በዚህ የአስቸኳይ ጊዜ ሁኔታ ውስጥ የገደብ እርምጃዎቹ የመጀመሪያ ተጋላጭ ከሕዝቡ ጀርባ ተቃዋሚ የፖለቲካ እንቅስቃሴዎች ናቸው፣ ሰላማዊ የሆኑትም ያልሆኑትም። እናም እነዚያ ፓርቲዎች ለመሆኑ ይህንን አዋጅና መመሪያውን እንዴት ነው የሚገመግሟቸው? ከሰማያዊ ፓርቲ ሊቀመንበር ከአቶ ይልቃል ጌትነት ሊጀምር። የአስቸኳይ ጊዜ አዋጁ በአጠቃላይ እንዳየሁት የኢትዮጵያን ሁኔታ ከድጡ ወደ ማጡ የሚባለውን የሚያደርግ ነገር ነው። ከዚህ ወደ ጊዜ ኢትዮጵያ እንግዲህ ከዘጠና ዘጠኝ ነጥብ ስድስት ወደ መቶ ፐርሰንት ከመቶ ፐርሰንት ደግሞ በእያንዳንዱ ቀን በፊት ጋዜጠኛ ታሰረ፣ ተሰደደ፣ የፖለቲካው ምህዳር ጠበበ እያለ ነበር። አሁን ላለፈው አንድ አመት ያህል በየቀኑ ሰው ሲሞትና በቁጥር ስንጣላ ቆየን። አሁን መጨረሻ ላይ ደግሞ ኢትዮጵያ ወደ አስቸኳይ ጊዜ አዋጅ ተቀይሮ በአጠቃላይ ህገ መንግስት የሚባለው የሰብአዊና የዲሞክራሲያዊ መብቶችን ሁሉ ጭልጥ አድርጎ ወደ ወታደራዊ አገዛዝ ገብታለች። ለኢትዮጵያ ለሀገራችንም ሆነ ለራሱ ለገዥ ፓርቲ የማይበጅና መጨረሻውን ወደማያናውቀው ውጥንቅጥ የሚወስድን ነገር ሆኖ ነው ያገኘሁት አጠቃላይ ወታደራዊ አገዛዝ የሚሉት የኮማንድ ፖስቱ ዋና ጽሕፈት ቤት ወይም ሴክሬታሪያቱ መከላከያ ሚኒስቴር ስለሆነ ነው ወይስ ሌላ? ይህንን የሚገልጹበት ሀሳብ አለሁት? አዎ እሱ የማስፈጸሙ ነገር ነው። ነገር ግን ህዝቡ፣ ዝርዝሩ አጠቃላይ ህገ መንግስቱን የሚጥስ ነው። እንደተባለው በህግ የመተርጎም ስልጣን ፍርድ ቤት የነበረውን ሰዎች ያለ ፍርድ ቤት ትእዛዝ መያዝ እንደሌለባቸው የሚያዘዘውን ነገር የሰዎች ሰብአዊና ዲሞክራሲያዊ መብቶች የሚጠብቁትን ነገሮች ሁሉ ሰዎች ሀሳባቸውን የመግለጽ መብታቸውን፣ የፈለጉትን ሚዲያ የመከታተል መብታቸውን፣ ያለ ሳንሱር ሀሳባቸውን የማሰራጨት መብታቸውን ሁሉ በሙሉ ገድቦ ማንንም ሰው ለማሰር በማንም ሰው ላይ እርምጃ ለመውሰድ የሰውንም የመንቀሳቀስ መብቱን ለመግፈፍ ሁሉንም ነገር የሰጠን እና ለወታደሩና ለመከላከያ የሰጠ በኮማንድ ፖስት የሚመራ ሆኖ ነው የተገኘው እና በአጠቃላይ የህግ ፕሮሰስ የነበረውን ነገር ሁሉ በአጠቃላይ በዚህ የአዋጅ መሰረት ተንደዋል ማለት ነው እና መሰረታዊ የሆኑ በህገ መንግስትም የተደነገጉ ኢትዮጵያም በዓለም አቀፍ የሰብአዊ መብት ድንጋጌ የተቀበላቻቸውን መብቶች ሁሉ የጣሰ ነገር ግን ያንን ለማድረግ የሚያስችል አስቸኳይ ነገር የለም። አሁን እንደምናየው የሚታሰሩ ሰዎች ሁሉ ከየቤታቸው እየተለቀሙ ነው። በሀገር ውስጥ ሰው ይንቀሳቀሳል። ነገር ግን መንግስትን ተቃውመው ቅሬታቸውን የሚያቀርቡ በመንግስት ላይ ያላቸውን ቅሬታ ለመፍጠር ደግሞ ከመንግስት ጋር ግንኙነት አላቸው የሚሏቸው ተቋማት ላይ የተወሰዱ እርምጃዎች እንዳሉ በግልጽ እናውቃለን። ይህን ለማድረግ ከፖሊስም ከአካባቢ ወታደርም አልፎ የአስቸኳይ ጊዜ አዋጅ አሳውጆ ይህንን የሚያስደርግ ነባራዊ ሁኔታ አይታየኝም። ስለዚህ በአጠቃላይ ኢትዮጵያ የቁልቁለት መንገድ መጀመሯን ነው የሚያሳየኝ ባለፉት ሁለት ዓመታት በተለይ ደግሞ ባለፉ ጥቂት ወራት ውስጥ የተቃውሞ እንቅስቃሴ እየሰፋ መገለጫውም ከሰላማዊ ወደ አመፅና ሁከትነት እየተለወጠ የሰው ሕይወት በብዛት ሲጠፋ ታይቷል። ንብረቶችና የማምረቻ ተቋማትን በእሳት ሲያያዙና ሲወድሙም ተስተውለዋል። መንግስትም እነዚህን ሁኔታዎች ለማረጋጋትና ስርዓት ለመመለስ በሚል እንደሆነ እርምጃዎችን የወሰደው ተናግሯል። እና ያለውን ሁኔታ ግምት ውስጥ በማስገባት የመንግስቱ አቋም አግባብ ነው ብለው ያስቡ ይሆን ብያቸው ነበር አቶ ይልቃል ጌትነትን ሁኔታዎችን ጠረው ለተራዘመ ጊዜ የተካሄደው አፈና ነው ብለውኛል። አቶ ይልቃል ለመሆኑ ምን አዲስ ነገር ተፈጠረና ብለውኛል። ስለ አስቸኳይ ጊዜ ሁኔታው ሲናገሩ የተለየ ነገር ሆኖ አላገኘሁትም። እውነቱን ለመናገር አዋጁ ከመታወጁም በፊት ሰዎች ይታሰራሉ፣ ሰዎች ይሞታሉ። አሁን ያልተረጋገጡ ዳታዎች ይሁን እንጂ አጠቃላይ በኦሮሚያም በአማራ ክልልም በተለያየ ጊዜ የሚሞቱ ሰዎች ቁጥር በተለያየ ቦታ ወደ ሺ አምስት መቶ ደርሷል ነው የሚባለው። ስለዚህ በጅምላ ሰዎች ይታሰራሉ፣ እንቅስቃሴያቸው ይገታል። ማንኛውም የአካባቢ ወታደር የፈለገውን ሰው እየገደለ ምንም አይነት ተጠያቂነት እስካሁን ድረስ አላየንም። ይሄ አዋጅ በመታወጁ አሁንም ህዝብ ምንም አይነት ተስፋ እንዳያይና በመንግስት ላይ ነገሮችን ያስተካክላል ብሎ እንዳያምንና የራሱን አቋም እንዲወስድ ያደርግ እንደሆነ እንጂ መፍትያ አይመጣም። ስለዚህ እያደረጉ ያሉት ነገር ራሳቸውን በጉልበታቸው ለመቃጠል እንደወሰኑ ያሳያል። በህዝቡም በኩል ደግሞ መሰረታዊ መፍትሄ እስካልተፈታ ድረስ መቀጠሉ አይቀሩም። የኢትዮጵያ ጉዳይ አሳሳቢና ደጋግመንም ደጋግመንም እንደምንለው ለቀጠናውም ጭምር አጠቃላይ ለአፍሪካም የሰላምና የመረጋጋት ጉዳይ አሳሳቢና አስጨናቂ እንደሚሆን ይታየኛል። የመላ ኢትዮጵያ አንድነት ድርጅት መኢአድ አዋጁን እያጠና ነው ነው ይላል። ምክትል ፕሬዚደንቱን አቶ ሙሉጌታ አበበን አነጋግሬ ነበር። በዚህ በአዋጁ ላይ ዝርዝር ነገሩን አይተን አቋም ለመያዝ ነው የፈለግ ነው። ሶሎሞን አቋም ይዘን የድርጅት አቋም የሆነ ነገር ብሰጥ ደስ ይለኛል። ግን ያው እየተወያያችሁበት ነው? አዎ፣ እየተነጋገር ነው፣ ዝርዝሩን እያየነው ነው። የድርጅት አቋም አድርገን ለማውጣት ነው የፈለግ ነው። በሌሎቹ ላይ ግን በአባሎቻችን ዙሪያ ላይ እስኪ ምንድን ነው፣ በተለይ ከዚህ ከሁኔታው ጋር ተያይዞ የተፈጸመ አዲስ ነገር ካለ? አዎ ገ ሰገን አካባቢ የሰገን ህዝቦች አቶ ጌልጌሎ ኮይታ የተባለው የሚያድ ከፍተኛ አመራር ነው። የሰገን ህዝቦች ማስተባባሪ ነው። ሶስተኛ ጊዜ ዛሬ ወስደው ከፍተኛ ማስጠንቀቂያ ሰጥተው ለቀውታል። እስካሁን መረጃ አላገኘንብህም። መግለጫ ትሰጣለህ። አዋጁን ተላልፈህ እየሰራህ ነው። የአስቸኳይ ጊዜ አዋጁን አ መግለጫ እየሰጠ እንዲህ እያደረክ ነው የሚል ከፍተኛ ማስጠንቀቂያ ሰጥተው እንደለቀቁት ሪፖርት አድርጎልናል። ዛሬ ደቡብ ውስጥ ማለት ነው ደቡብ ውስጥ አዋሳ ገንዝቦች ሙሉ ቀን እስካሁን እንደታሰረ ነው። አማራ ማለት ነው ዳንግላ ነው የሚሉኝ አማራ ክልል ዳንግላ እስካሁን እንደታሰረ ነው ያለው። ሰማም አቶ ክበር አለማየሁ ትናንት ጥቅምት ሶስት ነበር ቀጠሮ ወደ ማረሚያ ቤት ልቀውታል። ምንም የተባለ ነገር የለም። ጠፍቶን የቆየው ባይዘ ይሄ አሁን ከአሁን ጋር የተያያዘ ወይም ከአዋጁ ጋር የተያያዘ አይደለም። መታሰሩን ሳናውቅ ጠፍቶ ቤት ለቤተሰብም ለእኛም ጠፍቶ ነው የቆየውና አሁን ነው መታሰሩን ያወቅነው እኛ ግን፣ ደህንነታቸውን አይታችኋል? አዎ ባለቤቱ አግኝተዋለች። ፍርድ ቤትም ሰዎች ሊቀን ጥቅምት ሶስት አይተውታል። የላክናቸው ናቸው ልጆች እና ከማረሚያ ቤት ተልኳለሁ። አሁን ክሊንቶ እንደተላቀ ዞን ሁለት እንደሚገኝ ነው ባለቤቱ ዛሬ ደውለልኝ ነበር። አረና ትግራይ የአስቸኳይ ጊዜ አዋጁ ለኢትዮጵያ ችግር መፍትሄ አይሰጥም ይላል። እንዲያውም መንግሥት በውጪ ከተፈጠሩበት ችግሮችና በውስጡም ካሉበት ሽኩቻዎች ፓርቲው ትንፋሽ ለመግዛት የወሰደው እርምጃ ነው የሚል እምነት እንዳላቸው የፓርቲው የህዝብ ግንኙነት ኃላፊ አቶ አንዶም ገብረስላሴ ማምሻውን ገልጸውልኛል። የአስቸኳይ ጊዜ አዋጁ በኢትዮጵያ ተከስቶ ያለው ፖለቲካዊ ሁኔታ መንግስት ያረጋግልኛል ብሎ የወሰደው እርምጃ ነው። ያው ይሄ ግን እንደ መፍትሄ መሆን ያለበት ፓርቲዎች እና ሌሎች የሚመለከታቸው አካላት አሰባስቦ ለውይይት አቅርቦ አደራድሮ መፍትሄ ማበጀት ከኢትዮጵያውያን ከሁሉም ጥያቄ ከሚጠይቁ ኢትዮጵያውያን በሙሉ አሰባስቦ ለመፍትሄ መቅረብ ያስፈልግ ነበር። ያው መንግስት እንደ መፍትሄ የወሰደው የኃይል እርምጃ የአስቸኳይ ጊዜ አዋጅ ማወጅ ነው። ይሄ ደግሞ ጊዜያዊ እንጂ ዘላቂ መፍትሄ ሊሆን አይችልም፣ ሊያመጣም አይችልም። ስለዚህ መሆን ያለበት ማንኛውም ኢትዮጵያዊ በኢትዮጵያ ፖለቲክስ ያገባኛል የሚል ወይም ተሳትፎ ያለው በውጭም በሀገር ውስጥም ያለው ኢትዮጵያውያን ለድርድር አቅርቦ ምህዳሩም ፖለቲካው ምህዳሩም ክፍት አድርጎ አገራዊ እርቅ እንዲደረግ ነው መሆን ያለበት እና ይሄ የአስቸኳይ ጊዜ አዋጁ ለኢህአደግ እንደ ጊዜ መግዣ ወይም ማስተንፈሻ ሊሆነው ይችላል እንጂ ዘላቂ መፍትሄ ሊያመጣ አይችልም። አቶ አንዶም ለመሆኑ እናንተ እንደ ተቃዋሚ ፓርቲ ትግራይም ውስጥ ይሁን ሌሎች አካባቢዎች ቢሮ ካሏችሁ ይሄ የአስቸኳይ ጊዜ አዋጅ ከወጣ ወዲህ እንዴት ነው የምትንቀሳቀሱት ክፍት ናቸው የእናንተ ሰዎች ጓዶቻችሁ በሰላም መንቀሳቀስ ይችላሉ የቀድሞ የወትሮ ስራችሁን በአግባቡ ማከናወን ትችላላችሁ ያው እስካሁን እንደ አረናም ደንቡም አሰራርም ግልጽ እስከሚሆን ድረስ ራሳችንም ከእንቅስቃሴ ገዝተናል። ያው እዚህ ትግራይ ውስጥ ያለው ኃላፊነት የሚወስድ አካል ግልጽ አይደለም። ማን ነው ማሳወቅ ያለብን? ለማን ነው ኃላፊነት የሚወስደው አካል እስካሁን ግልጽ አይደለም እና እሱን በደንብ ይፋ በሆነ መንገድ ሲንቀሳቀስ ወይም የሚመለከተውን አካል ግልጽ እስኪሆን ድረስ ያው እስካሁን አንቀሳቀስንም። ከአሁን በኋላ ግን ያው ህክም የሚመለከተው አካል ተነጋግረን ይሁን ወይም አሳውቀን ይሁን አስፈላጊው የፖለቲካ እንቅስቃሴ ለማድረግ እንሞክራለን። የአስቸኳይ ጊዜ አዋጁ እርምጃ አፈጻጸም መመሪያ ዝርዝር የሆኑ ክልከላዎችን ከሀያ በላይ ክልከላዎችን እና ተጨማሪ አስገዳጅ ሁኔታዎችንም የያዘ ባለ ሰላሳ አንድ ገጽ መመሪያ ነው እና ይህ አዋጅና መመሪያው ለአሁን ላለው የኢትዮጵያ የፖለቲካ ሁኔታ በአዎንታዊም መልኩ ይሁን በአሉታዊ ገጽታው ውጤት የሚያመጣው ነገር ይኖራል የሚል ሀሳብ አሉት። መጀመሪያ ላይ ከሰጡኝ አጠቃላይ ግምገማ እየተለየ መዘዝ ይኖረዋል ወይም በጎ ነገር ይኖረዋል። እንደ መንግስት በሁለት መንገድ ሊጠቀምበት ይችላል። እንደ ፓርቲም፣ ገዢ ፓርቲ አንዱን በኢትዮጵያ እየታየ ያለው የተሞ እንቅስቃሴዎችን ለመግታት ይጠቅመኛል ብሎ ይሆናል። ሁለተኛው ደግሞ እንደ ድርጅትም የውስጥ ሽኩቻ፣ የስልጣን ሽኩቻ ያለውን ለመምታትም ሊጠቀምበት ይችላል። እንደ ፓርቲ በራሱ መሀል ማለት ሆነው፣ አዎ አዎ በራሱ በፓርቲዎች እና ማለት በፓርቲዎችም ውስጥ የመከፋፈል አዝማሚያ ያለና እሱን ለማስተካከል ይጠቅመዋል ወይም ለመምታት ይጠቅመዋል ብሎ ይገመታል። ሌላ ደግሞ እነዚህ አንቀጾች ክልክላዎች የነበረውን አፈና እየተደገመ ማለት ነው። ስለዚህ ይሄ ነገር ሊያባብስ እንጂ ነገሮችን ሊያባብሱ ህብረተሰቡም ያበረበትን ጭንቅ ውጥረትም ሊያባብሱ ይችላል እና እነዚህ ነገሮች ዘላቂ መፍትሔ ያመጣሉ ተብሎ አይታሰብም። ባለ ሰላሳ አንድ ገጽ ያልኩት በስህተት ነው። ይቅርታ፣ ባለ ሰላሳ አንድ አንቀጽ ለማለት ነው። በዛው ይታረምልኝ። አሁን በሀገር ውስጥ እየተንቀሳቀሱ ያሉት የፖለቲካ ፓርቲዎች አንዳንዶቹ ክፍት መሆናቸውን ሲናገሩ፣ ብዙዎቹ ግን ስራቸውን ለማቀዝቀዝ መገደዳቸውን፣ በአባሎቻቸው ላይ እየተካሄደ ነው ያሉት ማሳደድ መባባሱን፣ የእስራት እርምጃዎች እየተወሰዱ መሆናቸውን፣ የበረታ ስጋትም ላይ መሆናቸውን እየገለጹ ነው። የሌሎች ፓርቲዎችም ግምገማዎችና ሐሳቦች እየተከታተልን እናሰማቸዋለን። በመንግሥቱ ውስጥ የመዋቅር ለውጥ ለማምጣት የምርጫ ህጉን እስከ የሚደርሱ እርምጃዎችን እንደሚወስዱ ከተቃዋሚ ፓርቲዎችና ከህዝቡም ጋር ቀጥተኛ ውይይቶችን እንደሚያደርጉ ጠቅላይ ሚኒስትሩና ሌሎችም የመንግስቱ ባለሥልጣናት እየተናገሩ ናቸው። ባለሥልጣናትና የመንግስቱን ቃል አቀባዮች ለማግኘት ሰሞኑን በተከታታይ የምናደርጋቸው ጥረቶች ምላሽ አጥተዋል። በጥረታችን እንቀጥላለን። ማብራሪያዎቻቸውን ባገኘን ጊዜ እናሰማቸዋለን። እናመሰግናለን ሰሎሞን። አድማጮች የአሜሪካ ድምፅ ራዲዮ ጣቢያ ለዛሬ ያሰናዳቸው ዝግጅቶች ተጠናቀቁ። ነገ በተለመደው ሰዓት እንገናኛለን። ያስተናገድናችሁ ቆንጅ ይታይና አዲሱ አበበ ነን። ቀጥሎ የትግርኛ ፕሮግራም ይሰማል። በእኛ በኩል ደህና ደሩ።